ኢኮኖሚው አለ ለረዥም ዓመታት ሥራ ላይ የቆየው የኢትዮጵያ የንግድ ሕግ ማሻሻያ በዚህ አመት መጨረሻ ለህዝብ ተወካዮች ምክር ቤት እንደሚቀርብ ፕሬዝዳንት ሙላቱ ተሾመ ተናግረዋል። ፕሬዝዳንቱ ባለፈው ሰኞ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አመታዊ የስራ ዘመን በጋራ ጉባኤ ሲጀመር እንዳሉት ለሁለት አስርት አመታት የንግድ ህጉን ለማሻሻል ሲደረግ የነበረው ጥረት በ2011 ዓ ም መጠናቀቂያ መቋጫ ያገኛል። ሰፊና አሰማማኝ የስራ ዕድል መፍጠር የመንግስታችን ትልቅ አጀንዳ ነው። የስራ ዕድል የፈጠራ አሰማማኝ የሚሆነው የግል ዘርፉ ሲስፋፋና ሲጠናከር መሆኑ ደግሞ እሙም ነው። የመንግሥት ዋና ኃላፊነት የግል ዘርፉ ያሉበትን ችግሮች በመለየት ተገቢውን የማሻሻያ እርምጃ በመውሰድ ምቹ ኢንቨስትመንት ከባቢን መፍጠርና በአጋድነት መንፈስ ለመስራት ማበረታታት ነው። ከዚህ በመነሳት የግል ዘርፉ እድገት በመንግስት ከልክ ያለፈ እና ያልተገባ የቁጥጥር የህግ የአስተዳደር እና የአሰራር ማነቆን እንዳይሸበብ ለማድረግ ዘመናዊ የንግድ እንቅስቃሴን ለማስፈን የሚያስችሉ የሕግ ማሻሻዎች ይተገበራሉ። ላብነትም ለሁለት አስርት ዓመታት ላላነሰ ጥረት ሲደረግበት የቆየውን የኢትዮጵያ የንግድ ሕግን የማሻሻል ሂደት በበጀት ዓመቱ ተጠናቆ ለተከበረው ምክር ቤት እንዲቀርብ ይደረጋል አሁን በስራ ላይ ያለው የኢትዮጵያ የንግድ ህግ በንጉሳዊው ስርዓተ መንግስት የተተገበረ ቢሆንም በየጊዜው አነስተኛ ለውጦች እንደተደረጉበት የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ይናገራሉ የኢትዮጵያ ምጣኔ ሀብት መጠን አሰራር ተሳታፊዎችና የንግድ ስርዓቱ የሚሰራበት መንገድ በመቀየሩ ምክንያት የንግድ ህጉን ማሻሻል ተገቢ እንደሆነ አቶ ጌታቸው ያምናሉ ከሚደረጉት ማሻሻያዎች አንዱ የንግድ ምዝገባን አስመልክቶ የሚደረገው ማሻሻያ ነው። የንግድ ምዝገባ በተለያየ ጊዜ ለውጥ ሲደረግበት የቆየ ቢሆንም በቅርብ ጊዜ የተደረገው ለምሳሌ አንድ ነጋዴ ሶስት አራት ንግዶችን በአንድ ላይ እንዳይንግድ የሚያደርግ ህግ ወጣ። እሱ ደግሞ ችግር እንዳለበት ተለየ። ስለዚህ አሁን ሁለት ሶስት የንግድ እንቅስቃሴዎችን በአንድ የንግድ ፍቃድ ሊያካሂድ የሚችልባቸውን አይነት ለውጦች ያመጣል። ይሄ አሁን የምናደርገው አጠቃላይ የንግድ ህግ ለውጥ ለነጋዴዎች መካከል የሚኖረውን የውድድር ስርዓትን የሚከል ስ ነው የሚሆነው። ከዛ ውጪ በውጭ ንግድና በሀገር ውስጥ ንግድ የሚሳተፉ ተሳታፊዎች የተሳትፏቸውን መጠን አይነት፣ ሁኔታ እና በዛ የንግድ ስርዓት ውስጥ ለመሳተፍ የሚያስፈልጉ ሪኳየርመንቶችንም እንደዛው እንትን የሚል ነው የሚሆኑ። አሁን ጠቅላላ ኢኮኖሚ ካለበትም አንጻር ብዙ ለውጥ ያመጣል። ዋናው ነገር ከዚህ ለውጥ መሰረታዊ የሆነ የንግድ አሰራር ሂደት ለውጥ ሊመጣ የሚችለው ይሄ ለውጥ በአንድ በኩል ከዛሬ እንደነበረው በኢኮኖሚ ውስጥ ያለውን የመንግስትን ተሳታፊ ት በሚያጠናክር መልኩ ሊቀረጽ ነው የሚሆነው። ያ ማለት እንግዲህ የመንግስትን ተሳትፎ የሚያበረታታ የመንግስት የልማት ድርጅቶችን ከሌላ የሚሰጥ በንግድ ስርዓት ውስጥ የሚሳተፉ የተለያዩ የመንግስት የልማት ድርጅቶችን ሪኳርመንቶች በተመለከተ ገደብ የሚያደርግ ወይም ለእነሱ እነሱን የሚያበረታታ አይነት ፍሬምወርኮች ይዞ ይመጣል ወይንስ ደግሞ ግለሰብ ነጋዴውን እና በግለሰብ ነጋዴዎች የሚቋቋሙትን ኢንተርፕራይዞች በሚያበረታታ መልኩ የሚቀረጽ ነው የሚሆነው የሚለው ወሳኝ ይመስለኛል። ፕሬዚዳንት ሙላቱ የህዝብ ተወካዮችና የፌዴሬሽን ምክር ቤት አባላት እንደዚሁም የአገሪቱ ከፍተኛ ባለስልጣናት በተገኙበት ባደረጉት ንግግር የኢትዮጵያን ነባራዊ ሁኔታና የአመቱን አበይት የትኩረት አቅጣጫዎች አንስተዋል። የኢትዮጵያን ምጣኔ ሀብት በተመለከተ ባነሷቸው ሀሳቦች ባለፉት አመታት አገሪቱ የደረሰችበትን እድገት ምጣኔ ሀብቷ የገጠሙትን ፈተናዎችና በአመቱ መንግስት የሚወስዳቸውን እርምጃዎች ጠቃቅሰዋል። የተመዘገበው የኢኮኖሚ እድገትም ቢሆን በየጊዜው እየጨመረ ተሰረ ከመጣው የህዝባችን የፍትሐዊ ተቃሚነትና የወጣቶች ስርአትነት ጥያቄ ጋር ሳይጣጣም ቆይቷል። በመሆኑ በተለይ ለወጣቱ የማኅበረሰብ ክፍል ከቀረጽነው የሥራ ፈጠራ መርሃ ግብር ጎን ለጎን የኢኮኖሚ ወዳሩን የበለጠ በማስፋትና የግል ዘርፉን ተሳትፎ በማሳደግና ተጨማሪ ኢንቨስትመንት ለመሳብ ተጨባጭ የማሻሻ እርምጃዎችን እንወስዳለን። እንደ ፕሬዝዳንት ሙላቱ አባባል የአገሪቱ ምጣኔ ሀብት እድገት እያሽቆለቆለ ይገኛል። ፕሬዝዳንቱ የኢትዮጵያ ፖለቲካዊ ቀውስ ስር የሰደዱ ኢኮኖሚያዊ ችግሮች ባለወረቶችን ተስፋ ማስቆረጣቸውን ገልጸው የማገገሚያ ፖሊሲ እንደሚያሻቸው አስረድተዋል። ከብድር አስተዳደር እስከ ቁጠባ፣ መንግስት የአገሪቱ ምጣኔ ሀብት ያሉበትን ችግሮች ለመፍታት ሊወስዳቸው ያቅዳቸውን እርምጃዎችም እንዲጠቁመዋል። በዚህ በጀት አመት የልማታዊ ዲሞክራሲያዊ ነጻ ገበያ ስርዓትን በመገንባት የተረጋጋ የማክሮ ኢኮኖሚን ቀጣይነት ለማረጋገጥና ና የማህበራዊ ኢኮኖሚ ልማትን ለማበረታታት ተስማሚ ሁኔታ እንዲፈጠር አበክረን እንሰራለን። የነፃ ገበያ ሕግጋትን ሙሉ በሙሉ ለመተግበር እንዲሁም በዓለም አቀፍ የኢኮኖሚ ትስስር ያለንን ቦታ ለማሻሻል እና ፍትሐዊ ውድድርን፣ እኩልነትንና ግልጽነትን በእያንዳንዱ አካባቢና እንደሱ ለማረጋገጥ የሚያስችለንን ዝግጁነት እናጠናክራለን። የገንዘብ ፖሊሲ፣ የፊስካል ፖሊሲ እና ሌሎች ፖሊሲዎችን በማጣመር የማክሮ ኢኮኖሚውን የማረጋጋት ኢኮኖሚውን ሚዛን ለማስጠበቅ ጠንካራ ስራ ይሰራል። ስትራቴጂክ የእድገት እርምጃችንና ስር ነቀል መዋቅራዊ ለውጥን ለማምጣት በፈጠራና በቴክኖሎጂ ላይ የተመሰረተ የእድገት ሞዴል እንዲሁም ምርታማነትን ቅልጥፍናና ተወዳዳሪነትን ለማሻሻል የሚደረጉ ተግባሮች እንዲፋጠኑም ይደረጋል። የመንግስት ገቢና ውጪ አስተዳደር ህግን መሰረት አድርጎ በቁጠባና በውጤታማነት እንዲፈጸም የታክስ ገቢ አሰባሰብ ስርዓትን የሚያጠናክር የታክስነትን በበቂ ሁኔታ መከላከልና ውዝፍ የታክስ ገቢን የሚቀንሱ ስራዎችን ትኩረት አግኝተው እንዲፈጸሙ ይደረጋል። የመንግስት ገቢውን እና ወጪውን አወቃቀር በማስተካከል ለልማት የሚውለው ኢንቨስትመንት መጠን እንዲያድግ ይደረጋል። ሀገራችን በብድር የምታገኘውን ሀብት በጥብቅ የመቆጣጠርና ውጤታማ በሆነ መንገድ ጥቅም ላይ እንዲውል እንዲሁም የሀገራችን ብድር በአጠቃላይ ሆነ የመንግስት ብድር ከተቀመጠለት ጣራ በላይ እንዳያልፍ በጥብቅ የማረጋገጥ ሥራ ይሰራል። በዓመቱ የኢትዮጵያን የገንዘብ የካፒታልና የኢንሹራንስ ገበያ የማጣጣም እርምጃዎች እንደሚወሰዱ ፕሬዝዳንት ሙላቱ ጠቅለል ባለ ንግግራቸው ጠቁመዋል። የአገሪቱን የውጭ ንግድ ችግሮች መቅረፍ፣ ለድንበር አካባቢ ንግድ ህጋዊ ማዕቀፍ ማበጀትና ከቀጠናውና በመላው አፍሪካ ያለውን የንግድ ትስስር ማጎልበት መንግስት አበይት ካላቸው የቤት ስራዎች መካከል እንደሚገኙበት ፕሬዝዳንቱ ተናግረዋል። ኢትዮጵያ የመዳረሻ ቪዛ ለመስጠት መወሰኗ ለአገሪቱ ንግድና ቱሪዝም የጎላ ሚና ሊጫወት እንደሚችልም ጠቁ ጠቁመዋል ። ፕሬዚዳንቱ ከጠቀሷቸው ጉዳዮች መካከል ለረዥም ዓመታት የተጓተተው የዓለም ንግድ ድርጅት አባልነት ጥያቄ ይገኝበታል። ፕሬዚዳንቱ ወደ ዝርዝር ጉዳዮች ባይገቡም በሁለተኛው የእድገትና የትራንስፎርሜሽን የእቅድ ዘመን ማብቂያ ሂደቱን ለማጠናቀቅ መታቀዱን ጠቁመዋል። አገራችን የአባልነት ጥያቄ አቅርባ ድርድር ከተጀመረ ብዙ ዓመታትን ያስቆጠረ ሲሆን በሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን ሊጠናቀቁ ከሚገባቸው ተግባራት አንዱ ይኸው የዓለም ንግድ ድርጅት አባልነታችን ጉዳይ ነው። በመሆኑም ተገቢውን ድርድር በፖለቲካ አመራሩ ቅርብ ድጋፍ የሀገራችንን ጥቅም ባስጠበቀ ሁኔታ ና በተቀናጀ አሰራር ሂደቱን ከግብ ለማድረስ ይሰራል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ድርድር ከጀመረች በርካታ ዓመታት ተቆጥረዋል። የኢትዮጵያ መንግስት ድርድሩ ከሶስት ዓመታት በፊት ይጠናቀቃል የሚል እቅድ ነበረው። ድርድሩ ግን ላለፉት ስድስት ዓመታት ከነበረበት ፈቅ ለማለቱ የታየ ምልክት የለም። ፕሬዚዳንቱ እንዳሉት ውስብስቡን የአባልነት ሂደትእና ድርድር በተባለው ጊዜ የማጠናቀቁ ጉዳይ ፈታኝ መሆኑ አይቀርም። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለ ማርያም እስካሁን የአባልነት ጥያቄው ያለፈበትን ሂደት ተመልክተው ፕሬዝዳንቱ ባሉ ጊዜ ይጠናቀቃል ብሎ መገመት እንደሚከብድ ያስረዳሉ። እስካሁን ያለውን ሂደት ግምት ውስጥ የምናስገባ ከሆነ በቅርቡ አሁን እሳቸው እንዳሉት በቅርቡ ይሳካል ብሎ መገመት ትንሽ የሚያዳግድ ነው የሚሆነው። እስከዛሬ የነበረውን ነገር ግምት ውስጥ ባስገባ፣ ከዛ ደግሞ ድርድሩ በመሰረታዊነት የሚወስደውን ጊዜና አሁን አለም አቀፍ የንግድ እንቅስቃሴውና በአገሮች መካከል ያለ የንግድ ግንኙነት እየሄደ ባለበት አለም አቀፋዊ ሁኔታ ምንመለከትበት፣ ሰዓት ውድድሩ እንደዚህ በቀላሉ ይሳካል ብሎ ወይንም ደግሞ ይጠናቀቃል ብሎ ማንሰብ ትንሽ የሚያዳግት ነው። ከኢትዮጵያ እንግዲህ እስከ ዛሬ ድረስ ለዓለም የንግድ ድርጅት የጉል ሶፈር የምንለው በስፔሻሊ የሸቀጣሸቀጥ የንግድ ስርአቱን በተመለከተ ምን አይነት የህግ ማዕቀፍ እና አጠቃላይ የንግድ እንቅስቃሴ ማዕቀፍ አገሪቷ ልትከተል እንዳሰበች ለዓለም አቀፍ የንግድ ድርጅት አባል ሀገራት አቅርባ በሱ ላይ ጥያቄዎች መመተው ጥያቄዎች ተመልሰው በተወሰነ መልኩ መግባባት የተደረሰው በሱ ኤሪያ سهر في <applause> صفر من አሁን ዘግይቶ እስከ ቅርብም ጊዜ ድረስ ማቅረብ ያልቻለችው ሰርቪስ ኦፈር ነው። ያ ማለት እንግዲህ በአገልግሎት ዘርፍ ያለውን የንግድ እንቅስቃሴ በአጠቃላይ የምንመራበት ማዕቀፍና የተለያዩ የውጭ ሀገር ካምፓኒዎችን በዛ የአገልግሎት ዘርፍ በሚሳተፉ ሰዓት መከተል ያለባቸው መሰረታዊ የሕግና የአሰራር ማዕቀፎችን በማሳወቅ ረገድ በጣም ዘግይተና ምናልባት የተወሰነ እንግዲህ ከፖለቲካል አንግል የተቀየሩ ነገሮች አሉ። ሰርቪስ ኦፈሩ ከዛሬ ወደኋላ ጎትተውት የነበረው በአንድ በኩል ስትራቴጂክ በምንላቸው ሴክተሮች ቴሌኮም፣ የፋይናንስ ዘርፉን የተመለከቱ ሌሎችም የትራንስፖርት የአየር ትራንስፖርት፣ የምድር ትራንስፖርት እና ሌሎችም ለምሳሌ የማጓጓዣ ዘርፉን በተመለከተ የምንከተላቸው ፖሊሲዎች ምን ይመስላሉ የሚለውን አቅጣጫ በመለየት ነገር ትንሽ የግልጽነት ችግር ነበረ። አሁን እንግዲህ አዲስ አመራር ከመጣ በኋላ በተወሰነ መልኩ የግል ባለ ሀብቱን የሚያበረታታ የግል ተሳትፎን በሚያበረታታ መልኩ የሰርቪስ ኦፈር የማቅረብ አቅጣጫ የሚከተል ይመስላል። የኢትዮጵያ መንግስት በብቸኝነት ተቆጣጥሯቸው የነበሩ የስራ ዘርፎች ለግል ባለ ሀብቶች ለመክፈት ፈቃደ ግንኙነት አሳይቷል። በኢህአዴግ ውሳኔ መሰረት ኢትዮ ቴሌኮምና የኢትዮጵያ አየር መንገድን ጨምሮ የመንግስት የልማት ድርጅቶች ተብለው ከሚጠሩ ተቋማት ድርሻዎች መካከል የተወሰነውን ለግሉ ዘርፍ ለመሸጥ ኢትዮጵያ ዝግጅት ላይ ትገኛለች። ውሳኔው ከምጣኔ ሀብት ባለሙያዎችና ከበርካታ ኢትዮጵያውያን ተቃውሞ ቢገጥመውም የዓለም የንግድ ድርጅት አባል ለመሆን ለሚደረገው ጥረት ግን አዎንታዊ እርምጃ ይመስላል። አቶ ጌታቸው እንደሚሉት ግን ይህ ብቻውን በቂ አይደለም። እዚህ የአገልግሎት ዘርፍ የንግድ እንቅስቃሴ ላይ በጣም ብዙ የአባል ሀገራቶች የራሳቸው የሆነ ጥያቄዎች ይኖራቸዋል። ለእነሱ አጥጋቢ መልስ መስጠት እና ወደ ስምምነት ማድረስን የሚጠይቅ በሀገር ደረጃም ደግሞ መሰራት ያለበት የቤት ሥርዓት ይሄ የዓለም አቀፍ የንግድ ድርጅት አባል መሆኑ በራሱ በሀገር ውስጥ ካሉ ባለ ሀብቶች እና በንግድ ስርዓት ውስጥ እየተሳተፉ ካሉ ተሳታፊዎች የሚጠይቀው በጣም ብዙ ዝግጅቶች አሉ። ከመሰረታዊ የፋይናንስ አያያዝ ጀምሮ ፋይናንስ ስርዓትን ሪፖርት ማድረግ፣ የታክስ ስርዓቱን ማደራጀት፣ ካምፓኒዎች የሚመሩባቸውን የአመራር ስርዓቶች በዓለም አቀፍ ደረጃ እንዲዘምኑ ማድረግ፣ ከዛ ውጭ ኦፍኮርስ ለሚመጣው ውድድርም የተለያዩ ዘርፎችን ማዘጋጀትን ይጠይቃል። ስለዚህ እንደምናስበው እንደዚህ በቀላሉ ይከናወናል ብሎ ማሰብ አይችሉም። የቤት ስራውን ለመጨረስ እራሱ በጣም ረጅም ጊዜ የሚፈጅ ነው። አሁን ባለው መጓተቱ እንዳለ ሆኖ ምናልባት አሁን እንግዲህ በቅርቡ በዚህ የእድገትና ትራንስፎርሜሽን ማጠናቀቂያ ዘመን በቀሩት የሁለት ዓመት አካባቢ ጊዜያት ልንጠብቅ የምንችለው የመጀመሪያውን የሰርቪስ ኦፈር ድራፍት ወይንም ደግሞ የአገልግሎት ዘርፍ መምሪያ ሰነድ የመጀመሪያውን ድራፍት እናቀርባለን ብሎ መገመት ይቻላል ይሆናል። ከዛ በዘለለ ግን በሀገር ውስጥ መሰራት ያለባቸው የንግድ ስርዓቱን ተወዳዳሪ ለማድረግና ግልጽነቱን ለመጨመር መሰራት ያለባቸው ስራዎች አሉ። በተና ድርድሩ ሚጠይቃቸው የራሱ ተግባራት አሉ። እነሱን ማከናወን እንደዚህ በቀላሉ ይከናወን ነው ብሎ ማሰብ በጣም በጣም የሚያዳግስ ፕሬዚዳንቱ በንግግራቸው መሬትን በባለቤትነት በካፒታል ድርሻ በመያዝ በተመረጡ ከተሞች ትላልቅ የጋራ ልማት ኢንቨስትመንቶች እንዲካሄዱ እንደሚደረግ ተናግረዋል። የመንግስት ገቢና ውጭ አስተዳደር ሕግን መሰረት አድርጎ በቁጠባና በውጤታማነት እንዲፈጸም የታክስ ገቢ አሰባሰብ ስርዓትን የሚያጠናክር የታክስ ብክነትን በበቂ ሁኔታ የመከላከል ና ውዝፍ የታክስ ገቢን የሚቀንሱ ስራዎች ትኩረት እንደሚደረግባቸውም ፕሬዚዳንቱ አስረድተዋል። አድማጮቻችን፣ የዛሬው መሰናዶ በዚሁ ተጠናቀቀ። እሸት የበቀለ ነበርኩ። ጤና ይስጥልኝ።